ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው። በቀጥታ የሚተላለፍላችሁን የዛሬ ሐሙስ መያዝያ 23 ቀን 2006 ዓ.ም. ስርጭት ሰለሞን ክፍለ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች ከቆንጅታዬ እንስማ። ጤና ይስጥልኝ። እንደምናመሻችሁ የአህጉሪቱን እጅግ ደም አፋሳሽ ግጭቶች ለመፍታት የሚካሄዱትን አፍሪካ መራሽ ጥረቶች ዩናይትድ ስቴትስ ትደግፋለች ሲሉ የውጭ ጉዳይ ሚኒስትር ጆን ኬሪ አስገነዘቡ። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ዛሬ ሐሙስ በአዲስ አበባ ጉብኝታቸው ላይ ሲናገሩ ብዛት ያላቸው ሀገሮች ወደ ተስፋፋ ብጥብጥ የማሽቆልቆል አደጋ ላይ ናቸው ብለዋል። ለመናገር በሚያዳግት ሁኔታ ዘግናኝ የሆነው የመካከለኛው አፍሪካ ሪፑብሊክ ሁከት፣ በደቡብ ሱዳን በሁለቱም ወገኖች ሲቪሎች ላይ ሆን ተብሎ የሚፈጸመው ግድያ ተባብረን መስራት በአጣዳፊነት አስፈላጊ መሆኑን የሚያሰምሩ እንደሆኑ ግልጽ ነው ብለዋል ሚኒስትሩ። የውጭ ጉዳይ ሚኒስትር ኬሪ በአፍሪካ ህብረት ዋና ጽህፈት ቤት ባደረጉት ጉብኝት በመካከለኛው አፍሪካ ሪፑብሊክን በተመለከተ ከህብረቱ ባለስልጣናት ጋር ተወያይተዋል። ቀደም ብለውም ከኢትዮጵያ፣ ከዩጋንዳ እና ከኬንያ የውጭ ጉዳይ ሚኒስትሮች ጋር የደቡብ ሱዳን ሁለቱም ተፋላሚ ወገኖች ለወራት ደም እያፋሰሰ ያለውን ውጊያ እንዲያቆሙ ለማድረግ በሚካሄዱት ጥረቶች ስላሉ ፈተናዎች ተወያይተዋል። ደቡብ ሱዳን ሀገሪቱን ለማድረግ ለመረጋጋት የሚረዳ አንድ ህጋዊ ኃይል እንደሚያስፈልጋት የውጭ ጉዳይ ሚኒስትሩ ተስማምተውበታል። ከአሁን ቀደም ዩናይትድ ስቴትስ ከአንድ ሚሊዮን የሚበልጥ ህዝብ ከቤት ንብረቱ እንዲፈናቀል በዳረገው በዚህ ግጭት ተጠያቂ የሆኑትን በጉዞና በገንዘብ ነክ እቀባ እንደምትቀጣ ማስጠንቀቋ አይዘነጋም። ሚኒስትር ኬሪ ጨምረው ናይጄሪያ ለብዙ ሺህ ሰዎች መገደል የሚወነጀሉትን ጽንፈኛ እስላም እስልምና አክራሪዎች ለመዋጋት በያዘችው ትግል ናይጄሪያን ዩናይትድ ስቴትስ ትረዳለች ብለዋል። የውጭ ጉዳይ ሚኒስትሩ በአዲስ አበባ ቆይታቸው ከሶማሊያ ፕሬዚደንት ሀሰን ሼክ መሐሙድ ጋር ተገናኝተው የአልቃይዳ ግብረ አበር ከሆነው ከአልሸባብ ጋር ስለተያዘው ትግል እንደሚወያዩ ታውቋል። ተነጎዲያ ቅዳሜ ሚኒስትሩ ወደ ኮንጎ ዲሞክራሲያዊት ሪፑብሊክ ይጓዙና ከዚያ አንጎላ ደርሰው የፊታችን ሰኞ ወደ ዋሽንግተን ይመለሳሉ። የሩሲያ የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ኪየቭና በደቡብ ዩክሬን የሚንቀሳቀሱት አፍቃሪ ሩሲያ ተገንጣዮች ይደራደሩ ሲሉ ጥሪ ያቀረቡ። ይህ በዚህ እንዳለ በምስራቅ ዩክሬን ባለስልጣናት እንደሚሉት የሩሲያ ወገን የሆኑ ታጣቂዎች ሁለት መቶ ዘጠና ሺህ ሕዝብ የሚኖርባትን ዶኔትስክ አቅራቢያ የምትገኝ ከተማ ምክር ቤቱን ይዘውታል። በአሁኑ ጊዜ ተገንጣዮች በምስራቅ ዩክሬን ዶኔትስክን ጨምሮ ወደ አስራ ሁለት የሚደርሱ ከተሞችን ተቆጣጥረዋል ማለት ነው። በዶኔትስክ አማጽያኑ እንደ ኤሮፓውያን አቆጣጠር ግንቦት አስራ አንድ ቀን ከዩክሬን መገንጠል ላይ ውሳኔ ህዝብ ለማድረግ እንዳቅዱ ይታወቃል። ባለፈው ወር በክሬሚያ ልሳነ ምድር በተካሄደ ተመሳሳይ ውሳኔ ህዝብ ግዛቲቱ ወደ ሩሲያ መጠቅለሏ አይዘነጋም። የቻይና ፕሬዚደንት ሺጂንፒንግ በምዕራባዊው የሺንጂያንግ ክፍለ ግዛት በአንድ የባቡር ጣቢያ የደረሰውን የቦምብና የስለት ጥቃት ተከትሎ ወሳኝ እርምጃ እንወስዳለን ሲሉ ዛቻ አሰምተዋል። ትናንት ረቡ ማታ ኢሩምኪ በምትባለው ከተማ የባቡር ጣቢያ ውስጥ አጥቂዎች ቦምብ ማፈንዳታቸውና መንገደኞችን በስለት መውጋታቸው ሲገለጽ በጥቃቶቹ ሶስት ሰዎች እንደተገደሉና ሰባ ዘጠኝ ሰዎች እንደቆሰሉ ባለስልጣናቱ አስታውቀዋል። በዓለም ዙሪያ የመገናኛ ብዙኃን ነጻነት በአስር ዓመታት ውስጥ ባልታየ ደረጃ አቆልቁሏል ሲል ቢሮ እዚህ ዩናይትድ ስቴትስ የሆነ ለዲሞክራሲ ተሟጋች ቡድን አስታወቀ። ይህ ከዚህ ቀደም እርምጃ ባሳዩ አካባቢዎችም ጭምር ነው ብሏል። ፍሪደም ሀውስ ዛሬ ባወጣው ሪፖርቱ ከገመገማቸው ሀገሮችና ግዛቶች ሁሉ ሰሜን ኮሪያ ከሁሉም በከፋ ደረጃ የሚዲያ ነፃነት ያቆለቆለባት ሲል ፈርጇታል። በመጨረሻም ዛሬ በዓለም ዙሪያ ሰራተኞች ሜይዴይ ተብሎ የሚታወቀውን ዓለም አቀፍ የሰራተኞች ቀን የተሻለ ክፍያና የተሻለ የስራ ሁኔታ በመጠየቅ ሰልፎችና ጥሪዎችን በማሰማት አክብረው ውለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። አሁን ወደ መጀመሪያው ዝግጅት እናልፋለን። በኦሮሚያ ክልል በሚገኙ አስራ አንድ የከፍተኛ ትምህርት ተቋማት፣ መለስተኛ ሁለተኛ ደረጃ ትምህርት ቤቶች የተማሪዎች ተቃውሞ ሰልፍ ተስፋፍቷል። የአዲስ አበባ መስፋፋት ከኦሮሚያ ክልል የመሬት ይዞታን ወደ ክልል አስራ አራት በሚያስገባ መልኩ መሆን የለበትም ብለው ተቃውሟቸውን ማሰማት እንደ ጀመሩ ለቪኦኤ የተናገሩ የክልሉ ነዋሪዎች አስታውቀዋል። ሄኖክ ሰማእግዜር ትላንት የአዲስ አበባ ዘጋቢያችንን መለስካቸው አመሃን በጉዳዩ ዙሪያ አነጋግሯል። የአሜሪካ ድምፅ ሬዲዮ ዘጋቢዎች በቅንጅት በስልክ ወደ ተለያዩ የኦሮሚያ ክልል ከተሞችና የትምህርት ተቋማት በመደወል የምስክሮችን ቃል ተቀብለዋል። በአጠቃላይ በ11 አካባቢዎች ማለትም በድሬዳዋ፣ አምቦ፣ አዳማ፣ መቱ፣ አሮማያ፣ ጅማ፣ ወለጋ ዩኒቨርሲቲ የነቀምቲና የግንቢ ቅርንጫፎችን ጨምሮ ማለት ነው፣ መዳወላቦና ቡሌ ሆራ ከፍተኛ የትምህርት ተቋማት የተማሪዎች ተቃውሞ መነሳቱን የአይን ምስክሮች ለቪኦኤ አስታውቀዋል። መረጃዎቹን ለማጣራት የዝግጅት ክፍላችን በቅድሚያ ወደ አምቦ ነው የደወለው። ባልደረባችን መለስካቸው አመሃ በስልክ ከአምቦ አንድ ለደህንነታቸው በመስጋት ስማቸውን ያልጠቀሱ የከተማው ነዋሪን አነጋግሯል። መለስካቸው በስልክ መስመር ላይ ይገኛል። እንደምናመሸ መለስካቸው፣ ምናመሸ ነው በቅድሚያ አምቦ የሚገኘውን ሁኔታ እንዴት ነበር የተረዳኸው? አምቦ ያለውን የነበረ ሁኔታ የተረዳሁት ከኦሮሞ ፌዴራሊስት ኮንግሬስ ጽሕፈት ቤት ነበር የተረዳሁት፣ እና የአምቦን ሁኔታ በተመለከተ ከተረዳሁ በኋላ አንድ ስማቸውን ቅድም እንዳልከው ለመግለጽ ፈቃደኛ ያልሆኑ ሰው አገኘሁኝ። አምቦ ውሎ ምን እንደሚመስል ጠይቄያቸው ነበረ። አዋሮ የሚባለው ትምህርት ቤት አዋሮ እድሜ ከስድስት እስከ ስምንት የሚሆኑ እድሜዎቹ የሚማሩት ልጆች ከዛ ወጡት። ሰላማዊ ሰልፍ ማለት እነሱ ብቻ ነው ትምህርት ቤት የተባለ የገቡት። ከዛ ወጡና ቀጥታ አስፋልት ይዞ አስተዳደር መጡ። አስተዳደር ሲመጡ ፖሊሶችን ተመለሱ ብሎ መለሱት። ለምን እንመለሳለን? ህዝባችን ለምን ስማችን ለምን እንነካል? ህዝባችን ለምን እንነካል? ንብረታችን ለምን ይነካል? ይጠበቅ ብሎ ተናገሩት። በዛ ሲደባድቡት ድንጋይ መወርወር ጀመሩት። በዛ የተነሳ ብጥብጥ ተነዛ። ህዝቡም ወጣ። ህዝብ ከእኛ ጋራ ለምን አትወጡም? ለምን አትጠይቁም? መብታችሁ ለምን አትጠይቁም ብሎ ተማሪዎች ህዝቡን ቀሰቀሰው። ቤት ውጡ፣ የእኛም መብታችን እንጠየቅ፣ መብታችን ለምን ይገፈፋል? ለምን ንብረታችን ይገፈፋል? የአዲስ አበባ ክልል ለኦሮሚያ የሚሆነው ለፌዴራል ይሁን ተብሎ ለምን ይገፈፋል ተብሎ ህዝቡ ተነሳ። ህዝቡ ስነሳ ጦርነት ከፈቱ። በቃ ማምጣት ሰው ማምጣት እንደፈለገ ማድረግ አደረጉ። ከዛ ከዛ በኋላ ነው በቃ ህዝብ መጨፋጨፍ የጀመሩት እና ሶስት ፎቅ ተቃጠለ መኪና አላውቅም። የተቃጠለ ይህንን ማለት አልችልም። ከዛ ሰው ሬሳ ይህንን ይህን አይል ሞተ ብዬ መናገርም ፈንካሽ አቅሴ ውስጥን ዞሬ መቆጠርም አልቻልኩም። ራሴን ህይወት ያዝኩት መሄድ አልቻልኩም እኔ ሸጅቼ ወል ጫካ ነው ገብቼ ከሆኔ አላልቱ ነው ያለው አሁ አላልቱ ውስጥ እኮ ነው ጫካ ገብቼ እኮ ነው አሁን የምናገረው። ኔ መለስካቸው፣ እኚህን የአይን ምስክር የኦሮምኛ ዝግጅት ክፍላችን ሲያነጋግራቸው የተኩስ ድምፅ በስተ ጀርባ ይሰማ እንደነበረ ባልደረባችን ነሞ ደንዲ ተናግሯል። በአምቦ ከተማ አንድ ባንክን ጨምሮ ሶስት ህንጻዎች መቃጠላቸውን ነው ይሄ የአይን ምስክር ላንተም ለዝግጅት ክፍላችንም የገለጹት። ጀመራ ዘበኛ ነው ልጆቹ የገደለው አንድ የጦሌ ልጅ ወዴሳ የሚባለው አንድ ተማሪ ልጅ ገደሉት ሌላውም አንድ ተማሪ እንዲ ወዴሳ ነው ያሉ ገደሉት በዛ የተነሳ ዘበኛው እዚያ የፎቁ ዘበኛ ባንክ ቤት የሚጠብቀው እሱ ነው የገደለ በዛ የተነሳ ፎቁን ያቃጠሉት ሶስት ፎቆች ተቃጠሉት መለስካቸው እኚህን ን የዓይን ምስክር ስታነጋግር ታዲያ የሞቱ ሰዎች ቁጥር እንግዲህ የኦሮሞ ፌዴራሊስት ኮንግረስ እንደገለጸው ስድስት ነው ብለዋል እሳቸው የሟቾቹ ቁጥር ምን ያህል እንደሆነ ጠይቃቸው ከሆነ ነግረውሃል ምን አሉ ጠይቂያቸዋለሁ ውስሳቸው ባለበታች ካለበታች ስ ምነሽ ነው ተከሳቸው። እንዴት አውቃለሁ? እኔ ራሴ ነፍሴ ነው ያስቁት። ያው ጥይት ነው የምትተኮሰው። መሸሽ ብቻ እኮ ነው ውሳሌ። የሚገባማ አይታወቅም። የሰው ሬሳ ማን ያልተነሳም፣ እንዲህ ሜዳ ላይ እኮ ነው። ህዝብ ወደ ጫካ ነው የሮተ። የገዛ ልጄ እንኳን ያሉበትን አላውቅም እኔ ራሴ ለራሴ ነው ህይወቴን ይዤ ወደ ጫካ ይገባዋኑ መለስካቸው ከአዲስ አበባ እንግዲህ፣ ሁኔታውን እየተከታተልክ ነው ያመሸኸው እና የኢትዮጵያ መንግስት ባለስልጣናት በፌዴራልም ሆነ የኦሮሚያ ክልል ባለስልጣናት የሰጡት መግለጫ አለ ወይ? ወይም ደግሞ በኢትዮጵያ ቴሌቪዥን የቀረበ ዘገባ አለ? እስካሁን ድረስ ምንም አይነት መግለጫ ከመንግስትም ሆነ ወይም ከክልሉ መንግስት የቀረበ ነገር የለም። ምናልባት ነገ እንግዲህ ጠዋት ይህንን ለመረጋገጥ እንሞክራለን። መለስካቸው በጣም አመሰግናለሁ፣ መልካም ምሽት። አመሰግናለሁ ግናለ የአሜሪካ ድምጽ ሬዲዮ በማስቀጠል ወደ ወለጋ ነው የደወለው። በነቀምቴ በሚገኘው የወለጋ ዩኒቨርሲቲ ተማሪዎች የአዲስ አበባ ከተማ መስፋፋት የኦሮሚያ ክልልን መሬት ወደ ፌዴራል በሚያዞር መልኩ መሆን የለበትም በማለት ተቃውሞ መውጣታቸውን የዓይን እማኞች ለቪኦኤ ገልጸዋል። በጊምቢ ከተማ በሚገኘው የወለጋ ዩኒቨርሲቲ ቅርንጫፍና በአጠቃላይ ሁለተኛ ደረጃ የፕሪፓራቶሪ ተማሪዎች ተቃውሟቸው በአድማ በታኝ ፖሊስ እንደተበተነ አንድ የከተማው ነዋሪ ለቪኦኤ ገልጸዋል። ተማሪዎች በአብዛኛው ወደ የቤታቸው ተመልሰዋል። የዩኒቨርሲቲ ተማሪዎች አሁንም እንደተከበቡ ነው። ከግቢ እንዳይወጡ እየተከለከሉ ነው። ሌላም አንድ ሊፍት የሚባል ሁለተኛ ደረጃ አለ። እነሱ ጋም እስከ አሁን እስከ አስራ አንድ ሰዓት ድረስ ፖሊሶች ከበቡ እንዳይወጡ እያደረጓቸው ነው። አሁን ከተማ ውስጥ በፓትሮልም ሆነ በእግር በአብዛኛው በጣም ብዙ ፖሊሶች አሉ። ልጆቹ በሙሉ ወደ የቤታቸው ተመልሰዋል። ሱቆች ዝግ ናቸው። ባንኮች በሙሉ ዛሬ በሙሉ ቀኑን በሙሉ ተዘግተው ነው ያሉ። በአዳማ ዩኒቨርሲቲም ተማሪዎች ተቃውሞ ማሰማታቸውን ለደህንነቱ በመስጋት ስሙን ያልጠቀሰ የዩኒቨርሲቲው ተማሪ ለቪኤ እንዲህ ብሏል። ጥዋት የነበረው ተማሪዎቹ ነት የምንማረው ፍሪደም ስናገኝ ነው ከዛ በኋላ ነው ክላት የምንማረው ብሎት ወደ ክላት የሚሄዱትን ተማሪዎች ሲከለክሉ ፌዴራሎች በመሀል መተው እነዚህን ተማሪዎች ሲደበድብ ተማሪዎቹ ወደ ውጭ ወጡ። በር ላይም ወደ ውጭ እንዳይወጡ ሲከለከሉ ነበር። ከዛ በአጢር ላይን በትም ሾልኮ እንደወጡ ሰላማዊ ሰልፍ መሀል ከተማ ላይ እያካሄዱ ነበር። ከዛ በኋላ ፌዴራል ሶስት መኪና ሆነ፣ ፌዴራሎች መጡና ተማሪዎች በተነ። ከዛ በኋላ ተማሪዎቹም እየተያዙ ነበር፣ እየተደበደቡም አሉ። እነዛ አሁን ገንደ ጋራ የሚባል ቀበሌ ውስጥ ህብረተሰቡ ወጥቶ ሲለግረው የነበረ እኛ በሶስት በአራት ይህል እያለ ነው እዚህ አካባቢ ፌዴራሎች እየመጡ ተማሪዎችን እየወሰዱ ስለሆነ እናንተም በማንጠቀቅ እንደምትሄዱ እያሉን ሲናገሩ ነበር ህብረተሰቡ። እኛ ወደ ስድስት ሰዓት ነበር ወደ ግቢ የገባነው። ከሰዓት በኋላም አይዲ እያዩ ተማሪዎችን እያሰሩ መሆኑን እና ከቤት ወደ ቤት እያሉትን ተማሪዎች እየሰበሰቡ እና አይ ወደ እስር ቤት እየወሰዱ እንዳሉ ነው መረጃ ያደረሰን። ወደ ውጭ እንዳይወጡ እየተከለከሉ ነው። ውስጥም ደግሞ ፌዴራል ፖሊስ አሁን በፌዴራል ፖሊስ የተሞላ ነው። ወደ አንሲ የሚባል አካባቢም ተማሪዎች የተያዙ ተማሪዎችም አሉ። እዛ አካባቢ ደግሞ በፌዴራል ተከቦ ነው ያሉት ተማሪዎች ውስጥ የአሜሪካ ድምጽ ሬዲዮ ወደ አምቦና ድሬዳዋ ዩኒቨርሲቲ አስተዳደር ያደረገው የስልክ ጥሪ የትምህርት ቤቶቹ ስልክ ባለመነሳቱ ምላሻቸውን ለማግኘት አልቻለም። የኦሮሚያ ክልል የፖሊስ ኮሚሽን የአስተዳደርና የጸጥታ ባለሥልጣናትን ለማግኘት በተደጋጋሚ ሞክረን መልሳቸውን ማግኘት አልቻለም። የዝግጅት ክፍላችን ምላሻቸውን ለመስማት ሁልጊዜም ማይክሮፎኑ ክፍት ነው። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዘር ነኝ። ወደ ሁለተኛው ቅንብር እናልፋለን። በአዲሱ አበበ እየተዘጋጀ የሚቀርበው ኢትዮጵያውያን በአሜሪካ ባለቤት ሲኖር የሚጠየቀውን ጥያቄ ላቀርብ ነው። የዛሬው ርዕስህ ምንድን ነው ብዬ ብጠየቅ አሉ አንድ ጊዜ በዚህ ጣቢያችን እንዲያውም በቅርብ ነው አንድ ውይይት ተስተናግዶ ነበር። በጥያቄ መልክ የቀረበ ውይይት ነው። ርዕሱ ኢትዮጵያውያንን በሚያወዛግቡ የታሪክ ጭብጦች ላይ ተወያይቶ እንደምን ከመግባባት ላይ መድረስ ይቻላል የሚል ነው። የውይይቱ አዘጋጅና አቅራቢ ትዝታ ብላቸው የተለያዩ ምሁራንን ጋብዛ አወያይታለች። በኋላ አድማጮች እንደውም በአድማጮች የአስተያየት ተሳትፈውበታል በዚህ ርዕስ ላይ እና ይሄ ለምን ተነሳ ተብዬ ልጠየቅ እችላለሁ። ምናልባት እዚህ ላይ ጥያቄው የኔ የሚሆንና አዲሱ ለመሆኑ እንዴት ይሆን ግንኙነቱ? ስለ ሙሉጌታ ኃይሉ ለማውራት ፈልጌ ነው። ሙሉጌታ ኃይሉ ከሞተ ሁለተኛ ዓመቱን ይዟል። ወዳጅና ጓደኞቹ ሰሞኑን ሁለተኛ ዓመቱን በውይይት ፕሮግራም ሊያስቡ ነው። ውይይት እንደምታውቀው ለሙት ዓመት መታሰቢያ ሆኖ ብዙ አይታይም። ለሙት ዓመት እንደምናውቀው ይወጠበል ጠዲቅ ወይንም ቤተክርስቲያን ሄዶ ጸሎት ለእኔ ብጤና መጽወት የመሳሰለ ነው። ሙሉጌታ እንዲታወስ የሚፈልገው ጓደኞቹ የሚያመኑበት እሱ ያመነበትን አይነት ውይይት። ያ ውይይት ደግሞ ሀገርን የሚመለከት ወገንን የሚመለከት። ውይይቱ ደግሞ በሰከነ በሰለጠነ በመከባበር የሚካሄድ ውይይት ነው እና በዚህ ዝግጅት ላይ ሁኔታውን የሚከታተሉና በውይይት የሚሳተፉ እንግዶች የተጋበዙበት ፕሮግራም አለ በሚቀጥለው ሳምንት። ስለዚህ ይህን ካዘጋጁት ሁለት ሰዎች ጋር ዶክተር ፍጹም አቻሜል አለሙ የህግ ባለሙያ ናቸው። አቶ አያሌው ከበደም እንደዚሁ ከዝግጅቱ አቅራቢዎች አንዱ ናቸው እና እነሱን ጋብዣለሁ። በአቶ ፍጹም እንጀምር እስቲ። በቀላሉ ከሰው የሚግባባ ነው ሙልጌታ፣ ማን እንደሆኑ አቶ ሙልጌታንም የሚያስተዋውቁን ይመስለኛል። በደንብ እዚህ ሀገር የኖረሰብ ነው። መልካም የውይይት ፕሮግራሙን ካዘጋጁት መካከል አንዱ የህግ ባለሙያው ዶክተር ፍጹም አቻሜላ አለሙ ናቸው። በቀላሉ ከሰው የመቀላቀል ችሎታ ካለው ሙሉጌታ ጋር እኔም በቀላሉ ነው የተወዳጀሁት ይላሉ። ሁልጊዜ አስታራቂ፣ የተለያዩ ሀሳቦችን ሰብሳቢ፣ የሁሉንም አስተያየት የሚያዳምጥ በጣም ትሁት ሰውና በእንግሊዝኛው ሀምብል የሆነ ሰው ነበረ። የስጋ ዘመዴ አብሮ አደጌና ወዳጄ ወይም ወንድም የሚሆነው ግን ከዚያ ውጪ በፖለቲካ ሕይወታችን የመረጥነው ጎዳና ለየቅል ነበር። ያ ታዲያ ከሙሉጌታ የሁሉ ወዳጅነት ባህሪ አላለያየንም እና ይላሉ አቶ አያሌው ከበደ እና ከብዙ አመታት በኋላ ስንገናኝ የቆምንበት ጋር ነው የጀመርነው። የሙሉጌታ ትልቁ ስጦታ ትንሽ ትንቅ ሳይል ሰውን ሀሳብ የማዳመጥ ሰውን ያለማንጓጠጥ በአንክሮ አዳምጦ በሰለጠነ መንገድ መልስ በመስጠት ይታወቃል። ከዛ ውጪ ድልድይ በመሆን ይታወቅ። ድልድይ ነው ሙሉጌታ፣ ብዙዎቻችንን ያገናኘ ማዕከል ሆኖ፣ እንደ መስህብ እንደ ማግኔት ሆኖ የሁሉን ሰው ሀሳብ አስታሞና አስታርቆ ከልዩነት ይልቅ የሚያቀራርበን ነገር ምንድን ነው ብሎ የሚያስብ ሰው ነበር ሙሉጌታ። ታዲያ ሙሉጌታን እንዴት እናስታውሰው ያሉ ወዳጆቹ በጸሎት ብቻም አይሁን ጸበል ጸዲቅ በማውጣትም አይሆን ብለው እርሱ በሚወደው መልኩ ማስታወስ ፈለጉ በውይይት ሙሉጌታ መነጋገር መወያየት በተለይም ስለ ሀገር መከራከር ይወዳል ግን በሰለጠነ መንገድ እና ያን ማድረግ ከጀመሩ እንሆ ሁለተኛ ዓመቱን የፊታችን ቅዳሜ ሳምንት እዚሁ ዋሽንግተን ዲሲ አካባቢ በሚገኘው በቨርጂኒያ ሸራተን ሆቴል ያካሂዳሉ ሙልጌታ እንዴት እናስታውሰው ብለን ወዳጆቹ ከጓደኞቹ ጋር ተወያየን እና ከወጣትነቱ ጀምሮ ለሰላሳ ምናምን አመታት የታገለለት የኢትዮጵያ ሰብአዊ መብት ኢትዮጵያ ውስጥ ጭቆና እንዲቀር ሲታገል ነው የቆየው። እሱ የታገለለት ዓላማም እስካሁን አልተሳካም። በሕዝብ የተመረጠ መንግስት የለም። ሰብአዊ መብቶች አይከበሩም። ስለዚህ ያን በማሰብ የእሱንም ስብዕና በማሰብ ሙሉ ፎሩም የሚባል መስርተን የተለያዩ ሀሳብ ያላቸው ሰዎች ሀሳባቸውን እንዲያካፍሉ በሚል ተነስተን ነው አሁን ይህን ሁለተኛውንም አመት ያሰብነው። እዚህ ስብስብ ውስጥ የሚሳተፉት በጣም የተለያየና የተራራቀ አስተያየትና አስተሳሰብ ያላቸው ሰዎች ናቸው። ማለትም በፖለቲካው ረገድ ለምን ሙሉጌታ የእነዚህ ሁሉ ወዳጅ ነበራ። የቀብሩን ስነስርዓት የተመለከተ በዚህ አባባል መቶ በመቶ ይስማማል የሚል እምነት አለኝ። አቶ አያሌው እዚህ ላይ ማዕከላዊ የሆነ እውነት ምንድን ነው? የሀሳብ ልዩነት ያላቸው ሰዎች ሲቪል በሆነ መንገድ በሰለጠነ መንገድ ሀሳባቸውን የሚገልጹበት መድረክ የለም። አንዱ ሌላውን የጎሪጥ የሚያይበት፣ ሌላውን የሚለቅፍበት፣ የሚያዋርድበት፣ የሚሳለቅበት እንደዛ አይነት ባህል ነው ያሳለፍ ነው ባለፉት አርባ አመታት ያለመታደል ሆኖ እልፍ አላደረገንም እንዲህ አይነቱ አካሄድ እና እንደው በተገራ አንደበት የሚነጋገሩበት መንገድ መፈጠር አለበት እና ይሄንን መድረክ ብናመቻች ለዚህ አላማ ሲታገል ህይወቱም በሙሉ ለሰጠው ለወንድማችን ጥሩ መታሰቢያ ይሆናል። እሱን የምንዘክርበት መንገድ ይሄ ነው ከዚህ የተሻለ መንገድ የለም በሚል ይህንን ማዕከላዊ ነጥብ አድርገን ነው ዝግጅት የጀመርነው እና እንዳለፈው አመት ሁሉ ዘንድሮም ሙሉጌታን የሚዘከር የውይይት ፕሮግራም ተዘጋጅቷል። ዘንድሮ ግን አንድ የተወሰነ ርዕስ ተመርጧል። ለርዕሱ ደግሞ ባለሙያዎች ተሰናድተዋል ይላሉ አቶ አያሌው። ርዕሱ ስለ መብት ነው የግለሰብና የቡድን መብት ትናንት ዛሬና ነገ በሚል ነው የምንወያየው። ተናጋሪዎች አሉን። ፕሮፌሰር አለማንተ ገብረስላሴ፣ ሁለተኛ ፕሮፌሰር መረራ ጉዲና፣ ሶስተኛ ደግሞ ዶክተር ከብር አሰፋ ናቸው። ሁለቱ የሕግ ባለሙያዎች ናቸው። አንደኛው የፖለቲካ ሳይንስ ምሁር ናቸው። ሶስቱም ቢሆኑ በሀገራችን የመብት ጉዳዮች ላይ በተለያየ መልክ አስተዋጽኦ ሲያደርጉ የቆዩ ናቸው። አዲስ የውይይት ስርዓት የምናስለምድበት መድረክ ይሆናል ብለን ነው የምናስበው። የሙልጌታ ቤተሰብ የስጋ ዘመዶች በዚህ ዓላማ ይስማማሉ። በፕሮግራሙ ላይስ ይገኛሉ። ዶክተር ፍጹም አምናም ነበሩ። በጣም ነው ደስ ያላቸው። በዚህም አመት ይመጣሉ። እኛ የምናደርገውን ይደግፋሉ፣ ይሳተፋሉ። አድማጮች፣ ቀጣውና የመጨረሻው ቅንብር ሴቶችና ማህበረሰብ ነው። ወባ የሀገሮች የበረታ የማኅበረሰብ ጤና እክል ሆኖ እንደቀጠለ ነው። በቤተሰቦች ላይ ያለው ጫናም በቀጥታ በግልጽ ከባድ ችግር ሆኖ ይታያል። ኢትዮጵያ ወባን በመከላከልና በመቆጣጠር ሥራ ላይ ሰፊ ስኬት እንዳስመዘገበች እየተናገረች ነው። ባለፈው ሳምንት ውስጥ በዓለም አቀፍ ደረጃ ታስቦ በዋለው የወባ ቀን ላይም ይህንኑ ስኬቷን አጉልታ አሳይታለች። ሰሎሞን አባተ ከጤና ጥበቃ ሚኒስቴር ሀገር አቀፍ የወባ መርሃ ግብር አስተባባሪ ወይዘሪት ህይወት ሰለሞን ጋር ተወያይቶ ነበር። ከውይይቱ ጥቂቱ ክፍል ቀጥሎ ይቀርባል። ጥቅልል ያለ ነገሩን ለመናገር ያው እንደ ሀገራችን ወባማ የምንለው ቦታ በቆዳ ስፋቱ ወደ ሰባ አምስት ከመቶ የሚሆነው ነው እና በዚህም አካባቢ የሚኖር ህዝብ ያው ለወባ ተጋላጭ ነው እንላለን። የህብረተሰብ ቁጥሩን እንዲሁ ለመገመት ያህል ስልሳ ከመቶ የሚሆነው እነዚህ ወባማ በሆኑ አካባቢዎች የሚኖር ህዝብ ነው። የወባ ሁኔታ አሁንም በምናይበት ጊዜ በአጠቃላይ ካለፉት አምስት ስድስት አመታት እንዲህ በከፍተኛ ሁኔታ የወባ ሁኔታ እየቀነሰ ነው ያሉ በወባ የሚታመሙ የህብረተሰቡ ክፍል ቁጥሩ ቀንሷል። እንዲሁም ደግሞ በወባ ሳቢያ የሚሞተው ህዝብ ቁጥር ቀንሷል። እነዚህ ዋነኛ መገለጫዎች ሊሆኑ ስላሉ ወደ ስልሳ ሰባት ከመቶ የሚሆነው የወባ ህመም ቁጥር እንደቀነሰ ይታያል። በየሆስፒታል ተኝተው ከሚታከሙት ውስጥ በአርባ ስምንት ከመቶ መሰ ሪፖርቶች ያሳያሉ። የቅርብ ጊዜ ደግሞ መረጃዎች እንደሚያሳዩን እድሜያቸው ከአምስት አመት በታች ከሆኑት ውስጥ ወደ ሰማንያ አንድ ከመቶ በወባ ህመም መታመማቸው እንደቀነሰ ሲያሳይ ለሞት ደግሞ ከሚደረጉት በሰባ ሶስት በመቶ መቀነሱ ይታወቃል። ወባ በተለይ ብዙ ጥፋት የሚያደርሰው እድሜያቸው ከአምስት አመት በታች በሆኑ ህጻናት ላይ እንደሆነ ይታወቃልና በአጠቃላይ ይሄንን ሰማንያ አንድ ከመቶ መቀነሱን እና ሌሎቹንም ውጤቶች ያነጻጸሩት ከየትኛው አመት ጋር ነው? ይሄ ውጤት የሚያሳየው ለባለፉት አስር አመታት የነበረውን ኬዝ እና የቅርብ አመት የምንለው ሁለት ሺህ አስራ ሁለት አስራ ሶስት አመቶች ወይዘሪት ህይወት መቼም እንደነገሩኝ በጣም ብዙ ስኬት ተመዝግቧል ባለፉት አስር ዓመታት እንደዘረዘሩልኝ ከሆነ ማለት ነው። ይሄ ማለት ግን ወባ ጠፋ ማለት አይደለም። ኢትዮጵያ ውስጥ እስካሁንም ችግር ሆኖ ከሚታዩ የማህበራዊ ጤና ጉዳዮች አንዱ ነው። በአለም አቀፍ ደረጃ የዓለም የጤና ድርጅት ባወጣው መሰረት በየአመቱ 207 ሚሊዮን ሰዎች እንደ አዲስ ይያዛሉ። በወባ 627 ሺህ ሞቶች ይመዘገባሉ በየአመቱ አሁን እየቀነሰ ነው በሚባልበት ሁኔታ እንኳን ማለት ነው ከዚህ ውስጥ ዘጠና ከመቶ የሚደርሰው እድሜያቸው ከአምስት ዓመት በታች በሆኑ ህጻናት ላይ ነው። በተለይ ደግሞ ከሰሃራ በስተደቡብ ባለው የአፍሪካ ክልል ነው። የኢትዮጵያ ገጽታ ይህንን አስመልክቶ ምን ይመስላል? ስንት ሰው ይያዛል በየአመቱ? ስንት ይሞታል? የህጻናቱ ሁኔታ ቅድም ከመቶኛ ገልጸው ልኝ ነበር። በቁጥር እነዚህ ነገሮች ሲመነዘሩ የሚታይ ስዕል አለ። የረጅም አመቱ ትሬንዱን ለማሳየት ያህል ከሁለት እስከ አራት ሚሊዮን ባለው ነው በየአመቱ የሚመዘገቡት ሆኖም ግን የሞት ቁጥሩን በምናይበት ጊዜ በጣም አነስተኛ ቁጥር ያለው በሁለቱም እድሜያቸው ስሳናት በታች እንዲሁም ደግሞ ሁሉንም የህብረተሰብ እድሜ በምናይበት ጊዜ ከስልሳ ፐርሰንት በላይ የሞት ሁኔታ እንደቀነሰ ያሳያል መረጃ እንደሚያሳዩት ከአንድ ሺ በታች ነው በጣም ዝቅተኛ ሰው በከፍተኛ ደረጃ ይሳተፋል ንቃቱ እንዲያድግ እውቀቱ እንዲያድግ ይደረጋል ብለውኝ ነበረ ተሳትፎ ምን ይመስላል እስኪ በምን ይገለጻል የህብረተሰቡ ተሳትፎ እና እውቀቱ ሰውን ተሳስቶ በሚገለጠል አንድኛ ያው የወባ ቁጥጥር ስራ ስንል እነዚህ የምታደሉ አጉበሮች ርጭቶች ተመሳሰሉ በተጨማሪ የአካባቢ ቁጥጥር ስራ አለ። የአካባቢ ቁጥጥር ስራን ደግሞ በበላይነት የሚኖረው ራሱ ህብረተሰቡ ነው። ህብረተሰቡ ለወባ ምስ የሆኑ ስራዎችን በመለየት ይህም በባለሙያ ይታገዛል። የወባ አስተላላፊትን እጭ ላርባ ያለበትን ቦታ በመለየት ህብረተሰቡ ያንን የማጥፋት የማዳፈን የመምስል በማፍታት ስራ በስፋት ይሰራሉ። ቤት ይሄ አንዱ መገለጫ ነው። ሌላው የህዝብ አደረጃጀቶች አሉ። አሁን ይሄ አንድ ለአምስት የሚባለው በጤናም ላይ እንዲህ ያለ ነው። ህብረተሰቡ በአንድ ለአምስት አደረጃጀት የወባ ህመም ምልክቶችን በግልጽ ይወያያል። እንዲሁም ደግሞ እነዚህ ምልክቶች የሚታዩበት የቤተሰብ አባል የህብረተሰብ ክፍል ካለ ቀድሞ ፈጥኖ ወደ ጤና ተቋማት የሚሄድ ምርመራና ህክምና ሚዳግኝ የመማማር የመተጋገዝ ሽክሎች ሁኔታ አለ። በዚህ ደረጃ የአመራር የሊደርሺፕ በየቤተሰቡ ሰርጿል የሚል እምነት አለት አለ ጊዜ ነው ማምነው። ግን አሁን የምንለው ደግሞ ለወደፊት ደግሞ ይበልጥ ተጠናክሮ መቀጠል እንዳለበት ነው የምንለው። ኢትዮጵያ ታሳካለች የሚሊኒየሙን የልማት ግቦች በዚህ ወባን በተለይ በመቆጣጠር በኩል የተቀመጠውን በተለይ እንግዲህ ከወባ ጋር ዝምድና ያለ ሁለት ግቦች ይመጣሉ ምክንያቱም እንደሚታወቀው በወባ ታቢያ ለሞት የሚዳረጉት አብዛኛዎች እድሜያቸው ከአምስት አመት በታች የሆኑ ህጻናት ናቸው። እና ያው የህጻናትን ሞት ቀነስን ስንል በአንድም በሌላም በኩል ወባ ላይ የሚደርሰውን ጥጥ ነው እየቀነስን ስንመጣ ያንን ግብ ለማሳካት ያው እንደ ጥሩ እንትን ነው የሚሆነው ማለት ነው። ወባ ቀነሰ ማለት ብዙ የታማ አደረግን ማለት ነው። እዚህም አንጻር በጣም በረታታ ተጠቅሷል ከዚህም አንጻር የተቀመጠውን ግ አስታክተናል ወይም ሰታክሷል ማለት ይችላል። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቀቀ። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ፣ ፕሮግራሙን የመራልን ኃይሉ ታምራት ነው። ለዛሬ በዚሁ እንሰናበታለን። መልካም ምሽት።